ሁለቱም የዩናይትድ ስቴትስ እጩ ፕሬዝዳንቶች በተለያዩ ክፍለ ግዛቶች የምረጡኝ ዘመቻ ሲያካሂዱ ላስ ቬጋስ ላይ አንድ ሰው ወደ እጩ ፕሬዝዳንት እየተራመደ ይጮ ስለነበረ የደህንነት ሰዎች ትራምፕን ወደ ኋላ መልሰው ነበር። አደጋ ሊያደርስ ነው የተባለው ሰው ሲፈተሽ መሳሪያ እንዳልነበረው ፖሊስ ገልጧል። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ የሂላሪ ክሊንተንን ኢሜል አስመልክቶ ዳግም የቀረበው ክስ አሁንም መረጃ እንዳልተገኘበት ቢገልጥም ዶናልድ ትራምፕ ግን አልተቀበሉትም። በጣም ልዩ የሆነ የፌዴራል ቢሮ ምርመራ ክፍል በሄላሪ ክሊንተን ላይ መረጃውን እያሰባሰበ ይገኛል። ሄላሪ አትመረጥም እንጂ በአጋጣሚ ተጭበርብሮ ብትመረጥ ውላ ሳታድር እየተሰበሰበባት ባለው መረጃ ስልጣኗን ትለቃለች። ልብ በሉ፣ በሷ የተነሳ የዩናይትድ ስቴትስን ብሔራዊ ደህንነት አደጋ ላይ የጣለውን አጠቃላይ መረጃ ዊኪሊክስ ያጋልጦታል። በጠባብ ልዩነት ትራምፕን የሚመሩት ዕጩዋ ፕሬዚዳንት ሂላሪ ተሰብሳቢውን ማለትም ለመምረጥ ያልወሰኑትን እባካችሁ ቀስቅሱልኝ ብለዋል። እባካችሁን ፈልጓቸው፣ ልባቸውንም ለማግኘት ሞክሩ። ለልጆቻችን ለልጅ ልጆቻችን ምን አይነት ሀገር ማውረስ እንዳለብን እወቁ። ለእኔ ሳይሆን ለራሳችሁ ድምፅ ስጡ። አንዳንዶች ከምርጫው በኋላ ምን ይሆን ዕጣዬ እያሉ በሐሳብ ሲጨነቁ አይቼ አነጋግሬያለሁ። እንደሚመስለኝ ለታላቁ ውሳኔ ይህ የማንቂያ ደውል ጠቃሚ ነው። ለመምረጥ ከተዘጋጁት መካከል የቤይሩቱ ተወላጅ ካሊድ መሐመድ እንዲህ ይላል። መካከለኛው ምስራቅና ምስራቅ እና ደቡባዊ የአፍሪካው አረብ ዓለም ይህንን ምርጫ ማን ያሸንፍ ይሆን እያለ በትኩረት እየተከታተለው ነው። እኔ በበኩሌ የሀገሪቱ ዜጋ አሁን ሆኛለሁ። ምርጫውም ለእኔ የመጀመሪያ ነው። የምመርጠውም ሄላሪን ነው። ጥናቶች እንደሚያመለክቱት ስልሳ ከመቶ የሚበልጠው የአረቡ ዓለም በምረጡኝ ፉክክር በጣም ተስቧል። ወጣት ሊንዳ ሳይመንም የሚከተለውን ነው የተናገረችው። ይህ ምርጫ የዩናይትድ ስቴትስ ጉዳይ ብቻ ሳይሆን አለም አቀፋዊ ነው። እኛ ዓለም አቀፋዊ ሀገር ነንና ለዓለሙ በሙሉ ተጠሪ ነን። እኔ በበኩሌ የምመርጠውን ነገ ነው በምርጫው ዕለት የምወስነው። ያም ሆኖ ማንኛውም እጩ ቢያሸንፍ ለዓለማችን ወጣቶች ብሩህ ተስፋ ወይንም ታላቅ አሉታዊ ተጽዕኖ ይኖረዋል። የዳላስ ቴክሳስ ነዋሪው አቶ አዲስ ዘውዱ ሀይሌ በበኩላቸው እንደሚከተለው ነው የተናገሩት። ልመርጥ የምፈልገው እንግዲህ ሂላሪ ክሊንተንን ነው። የምመርጥበትን ምክንያት እንግዲህ የመጀመሪያዋ የሴት ፕሬዚዳንት ስለሆነችም ጭምር ነው። እንደሚታወቀው ሂላሪ ክሊንተን ከሰላሳ አመት በላይ በተለያዩ መንግስት ኃላፊነት የካበተ የዲፕሎማሲ እውቀትና ክህሎት ያላት ሴት በመሆኑ በዛም ጭምር ልመርጠት የተዘጋጀውበት ምክንያት። አቶ ሙሉቀን ተስፋይም ማንን እንደሚመርጡ ሲናገሩ የምመርጠው እኔ ዶናልድ ትራምፕ ነው። ዲሞክራቶች በውጭ ሀገር እየገቡ የሰውን ሀገር የዲሞክራሲን ስርዓት እናስተምራለን በሚል ሁኔታ ብዙ ቀውሶችን በአፍሪካ ውስጥ ፈጥረዋል። ከቀዝቃዛው ጦርነት ጀምረን ያየነው በዲሞክራቶች ፓርቲ የሚመጣ አፍሪካ ውስጥ ዝብርቅርቅ የሆነ ህዝባዊ እንቅስቃሴ ሊነሳ በሚችልበት ወቅት ትራምፕ ራሳችን እንጂ ሌላ ሀገር ውስጥ ገብተን አናስተምርም የሚለውን ያንን ወስጄ ነው ዶናልድ ትራምፕን ልመርጥ የወሰንኩት። ለዶይቼ ቨለ ራዲዮ ዘገባ መክብብ ሸዋነኝ Washington, D.C.